ወደ ቀጣዩ ርዕስ እናልፋለን። በቦረና ክልል ምዕራብ ሸዋ ዞን በኖኖ አሎ ቀበሌ በሚኖሩ ዜጎች ላይ በአካባቢው የመንግስት ባለስልጣናትና ጥቂት ተባባሪዎቻቸው ብሔር ተኮር ጥቃት ደርሶባቸዋል ሲል ሰመጉ የተሰኘው የሰብአዊ መብቶች ተሟጋች ድርጅት ገልጿል። ጥቃቱ ብሔር ተኮር ይሁን እንጂ የብሔር ግጭት አይደለም ሲሉ የሰመጉ ጽህፈት ቤት ዳይሬክተር ተናግረዋል። ጥቃቱ የተፈጸመባቸው ዜጎች ከወከሏቸው መካከል በዛሬው ዕለት በአካባቢው ፖሊስ በቁጥጥር ስር የዋሉ መኖራቸውም ታውቋል። መለስካቸውማ ተከታዩ ልኳል። ከዘገባው በፊት በቦረና ክልል የተባለው በህትመት ችግር ነው፣ ይቅርታ በኦሮሚያ ክልል ምዕራብ ሸዋ ዞን በኖኖ አሎ ቀበሌ ተብሎ ይስተካከል። ወደ ዘገባው እናልፋለን። ከትናንት በስቲያ በኢንተርኔት የተስራቸው መቶ ሰላሳ ስድስተኛው የሰመጉ የቀድሞው ኢሰመጉ ልዩ መግለጫ እንደሚለው በኦሮሚያ ብሔራዊ ክልላዊ መንግስት ምዕራብ ሸዋ ዞን ኖኖ አለው በተባለ ቀበሌ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሕገ መንግሥት አንቀጽ 32 ህዝባር አንድን የጣሰ ወንጀል ተፈጽሟል። ማንኛውም ኢትዮጵያዊ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት ነፃነት አለው የሚለውን ድንጋጌ በሚጥስ መልኩ በአካባቢው የሚገኙ ባለሥልጣናትና የጸጥታ ኃላፊዎች በአካባቢው ከሚገኙ አርሶ አደሮች መካከል የተወሰኑትን እናንተ የዚህ አካባቢ ተወላጅ ሳትሆኑ ሀብት እያፈራችሁ፣ የአካባቢው ተወላጆች ግን ከእናንተ ያነሰ ገቢ ነው ያላቸው። ይህንን ገቢ ያገኛችሁት በእኛ መሬት ነው። ስለዚህ የክልሉ ተወላጆች ባለመሆናችሁ ክልሉን ለቃችሁ ውጡ በማለት የተለያዩ ጥቃት እንደፈጸሙባቸው ይዘረዝራል። በተለይም መጋቢት 27 2007 ዓ ም ተፈጽመዋል በተባለ ግድያ ምክንያት ተጠርጣሪው በሕግ ቁጥጥር ስር እያለና ገና ውሳኔ ሳያገኝ የኖኖ ወረዳ ፖሊስ አዛዥ ኢንስፔክተር ኃይሉ ድርባ የኖኖ አሉ ቀበሌ ሊቀመንበር አቶ ጎሳዬ ገችና መቶ አለቃ ገነነ በየነ የተባሉ የፖሊስ አባላት የቀበሌ አመራሮችንና የፖሊስ አባላትን በማስተባበር የአካባቢው ሕዝብ በአካባቢው በሚኖሩ የአማራ ብሔረሰብ ተወላጆች ላይ እንዲነሳ በማነሳሳት ሚያዝያ 9 ቀን 2785 አርሶ አደር አባወራዎችን ለእስራት እንደዳረጓቸው መግለጫው ያውሳል። በነጋታው ከጠዋቱ በሶስት ሰዓት አካባቢ ዘር በመምረጥ የአማራ ብሔረሰብ ተወላጆች መኖሪያ ቤትና ንብረት ነው ያሉትን እየመረጡ በእሳት እንዳቃጠሉ መግለጫው ይናገራል። በዚህ ድርጊትም የአንድ ሰው ሕይወት ማለፉን፣ አስር ሰዎች ቀላልና ከባድ የአካል ጉዳት እንደደረሰባቸው፣ ዘጠና ዘጠኝ የሳር ክዳን ያላቸው፣ ሀያ አምስት የቆርቆሮ ክዳን ያላቸው ቤቶች ከያዙት ንብረትና ቁሳቁስ ጋር መቃጠላቸውን በሰንጠረዥ ይዘረዝራል። በመግለጫው እንደተጠቆመው ምንም አይነት የብሔር ብሔረሰብ ግጭት የለም ሲባል ይህ ሁሉ ጉዳት የደረሰው እንዴት እንደሆነ እንዲያስረዱኝ የሰመጉን ጽሕፈት ቤት ዳይሬክተር አቶ ብጻተ ተረፈን ጠይቄያቸዋለሁ። ከመነሻው ያለውንም ነገር ከአደጋው በኋላም ያለውን ነገር በመመልከት መግለጽ ይቻላል። ከመነሻውም ቢሆን ተጠቂዎቹ የሰጡንን የምስክርነት ማስረጃዎች ስንመለከት ተጠቂዎቹ ራሳቸው የሚሉት አብረን ይኖርናቸው የኦሮሞ ብሔረሰብ ወገኖቻችን አይደሉም። በጥላቻም ሆነ በሌላ መልክ ይህንን ድርጊት የፈጸሙብን አብረው እነሱ ያዝኑ ነበር የሚፈጸምብን ነገር እንግዲህ ስለሚበዛው ክፍል ነው የምንነጋገረው። የተወሰኑ የአካባቢው ባለስልጣናት ያስተባበሯቸው ጥቂት የኦሮሞ ብሔረሰብ አባላት ጥፋቱ ላይ አልነበሩም ማለት አይቻልም። ነገር ግን ተጠቂዎቹ በአጽንኦት ነው በአጽንኦት እንደገለጹት አካባቢው የኦሮሞ ብሔረሰብ ወገኖቻችን ይህንን ጥቃት አላደረሱብንም ብለዋል። አቶ ብጻተ ተበዳዮች ናቸው የተባሉትን ዜጎች ወኪሎች ዋቢ በማድረግ እንደሚናገሩት የአካባቢው የኦሮሞ ሕዝብ ጉዳት ለደረሰባቸው ዜጎች ከሁለት መቶ ሺህ ብር ያላነሰ ገንዘብ በራስ አነሳሽነት ከማዋጣቱ ሌላ ከፍ ያለ የእህል እርዳታም እንዳደረገ ይናገራሉ። በትንሹ ሰላሳ ኩንታል ከአንድ ቀበሌ ከሰላሳ ሁለት ቀበሌ እያንዳንዱ ቀበሌ በትንሹ ሰላሳ ኩንታል በትልቁ ሲገመት 50 ኩንታል ከ30 እስከ 50 ኩንታል ከእያንዳንዱ ቀበሌ ሲባዛ 32 ማለት ነው። ህዝቡ አውጣጥ አዋጥቶልናል ሁሉ ብለዋል። ስለዚህ ሲጀመርም እነሱ አላጠቁንም የሚለው ምስክርነት ከነሱ አለ። በኋላም ደግሞ በደረሰብን አደጋ በማዘን በመቆርቆር፣ በራስ ተነሳሽነት ይሄንን አድርገዋል ብለናል። ስለዚህ በአማራና በኦሮሞ ብሔረሰብ መካከል የተነሳ ግጭት ነው ለማለት ያሉት ማስረጃዎች በፍጹም አይፈቅዱም። የአካባቢው የመንግስት ባለስልጣናትን ጠይቃችሁ ምን አሏችሁ? የኖኖን ወረዳ አስተዳዳሪ በጉዳዩ ላይ ከአንድ ጊዜም ሁለት ጊዜ ዛሬ ጠዋት አሁን ይህንን ቃ ቃለ መጠየቅ ውይይት በምናደርግበት እለት ዛሬ ከጠዋቱ ሶስት ሰዓት ተኩል ላይ ቀደም ብሎ ምርመራውን ባደረግን ጊዜ ያው ሚዛን መጠበቅ ስላለብን በመንግስት በኩል ያለውንም ሁኔታ መረዳት ስለነበረብን ደውለን በመግለጫችንም ላይ እንዳስቀመጥ ነው የወረዳ አስተዳዳሪው የተባለው ጥፋት ውድመት መፈጸሙን አምነው ማለትም የሰማንያ አምስቱ አባወራዎች ቤቶች መቃጠላቸውን አምነው በአካባቢው የመንግስት አስተዳደር በኩል አንዳንድ የመልሶ ማቋቋም ጥረቶች እየተደረጉ እንደሆነ ነግረውናል። በወቅቱ ማለትም አንድ 24 የሚደርሱ ቤቶች በመገንባት ላይ እንደነበሩ ነግረውናል። ከ24 ውስጥ 16 የሚሆኑት ባያልቁም ቤቶች ቆመው የሰመጉ ባለሙያዎች በቦታ በአይናቸው አይተዋል። በእርግጥ ለማቋቋም ጥረት እናደርጋለን ከማለታቸውም በላይ የተፈናቀሉት ሰዎች ወደ ቀድሞ መኖሪያቸው ተመልሰው በተረጋጋ ሁኔታ ኑሯቸውን እንዲመሩ ለማድረግም ኮሚቴ አቋቁመን እየተንቀሳቀስን ነው ብለውናል። ይሄም የሁለት መቶ ሺህ ብር ያልነው ህዝቡ ያዋጣው የእህሉንም ጭምር ይህንንም ለማከፋፈል እየሞከሩ እንደሆነ ነግረውናል። ይሄ እንግዲህ በእነሱ በኩል ያገኘነው መረጃ ነበር። ነገር ግን በወቅቱ አሁንም በተጓዳኝ በግራ ቀኝ ማጣራት ስለነበረብን የህዝቡም ተወካዮች ጋር ያገኘነው ሌሎችንም ተጠቂዎች ባነጋገርነው መሰረት ግን ሁለት መቶ ሺህ ብሩ ላይ ምንም ለተጠቂዎቹ የደረሳቸው ምንም የገንዘብ እርዳታ እንደሌለ እህልም ሀምሳ ኩንታል፣ ሰላሳ ኩንታል ከእያንዳንዱ ተውጣጣ የተባለውም ከዛ ላይ ምንም የደረሳቸው ነገር እንደሌለ ችግሩን በምናጣራበት ብቻ ሳይሆን በዛሬው ዕለት፣ ዛሬ አሁን ቃለመጠይቅ በምናደርግበትም ሰዓት ችግሩን ተጠቂዎች ተወካዮች አግኝተን አነጋግረናል። በዛሬው ቀን የደረሳችሁ እንደው ቢዘገይም መግለጫው ብለን አነጋግረን እስከዚች ሰዓት ድረስ ምንም የደረሳቸው ነገር እንደሌለ አረጋግጠውልናል። ይሄ መዋጫው ከህዝቡ በራሱ ተነሳሽነት ሲደረግላቸው ህዝቡ የሰጠው ለነሱ አልነበረም፣ ማለት ነው ለነሱ በቀጥታ አልነበረም የሰጠው ገንዘቡም ሆነ እህሉ። ያው የአካባቢው መንግስት መዋቅር ስላለ በቀበሌም አለ የአስተዳደር መዋቅሮች በዛ መስመር ነው የተሰበሰበው። ነገር ግን ተጠቂዎቹ ጋር አልደረሰም። አቶ ብጻተ ለቢ እንደገለጹት ተጎጂ ዜጎች በውልና ማስረጃ የወከሏቸው ስምንት ሰዎች በአካባቢው ባለስልጣናት ከፍተኛ ማስፈራራትና ተጽዕኖ እየደረሰባቸው ይገኛሉ ብለዋል። ዛሬ ከዚህም አልፎ ጥቂቶቹ ታስረዋል ይላሉ። ከስምንቱ ኮሚቴዎች መካከል ሶስቱ ያሉበት ተይዘው አቶ አውራሪስ መኮንን አቶ አለሙ አስፋው እና አቶ ምህረት አሰፋ የሚባሉት አስተባባሪዎች በአሁኑ ሰዓት በቁጥጥር ስር መዋላቸውን ዛሬ በዛሬው ቀን 12 ሰዓት ላይ በዛው በኖኖ አለው ቀበሌ ፖሊስ ጣቢያ ታስረው እንደሚገኙ ሌሎች የኮሚቴ አባሎቻቸው በአንድ በሁለቱም ላይ በአቶ አውራሪስ እና አቶ አለሙም ላይ ድብደባም መፈጸሙን ሁሉ ጓደኞቻቸው ነግረውናል። እነሱም በከፍተኛ ራሳቸው ስጋት ውስጥ መሆናቸውን ነግረውናል። ሰመጉ ይህንን ልዩ መግለጫውን ለሚመለከታቸው የፌዴራልና የክልል የመንግሥት መሥሪያ ቤቶች እንደላከና በጎ ምላሽ እንደሚጠብቅም አቶ ብጻፍ ተረፈ ያላቸውን ተስፋ ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ